ሰላም አድማጮች በዛሬ የንግድና ምጣኔ ሀብት ዝግጅት ከኪሳችሁ የምትከፍሉባቸውን የኢትዮጵያ የኤሌክትሪክ ኃይል አቅርቦትን ለማስፋፋት የተያዙ ስራዎች ዙሪያ እናተኩራለን ባለፈው ሳምንት ከጋዜጠኞች ጋር ቃለ ምልልስ ያደረጉት የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ መንግስታቸው የኃይል አቅርቦትን ለማስፋፋት የያዛቸውን የግድብ ፕሮጀክቶች የዓለም አቀፍ የገንዘብ ተቋማትን ድጋፍ አለማግኘቱን ተናግረዋል እነዚህን አራት ግድቦች ተመሳሳይ ጊዜ ለመስራት በምንንቀሳቀስበት ወቅት ሁለት መሰረታዊ ችግሮች አጋጥመውናል። አንደኛ፣ የገንዘብ እጥረት፣ ሁለተኛ፣ በብዙ የኢኮኖሚ ተንታኞች ዘንድ የሀብት ብክነት ነው የሚል አቋም ተወስዶ ነበር። ላትጠቀምበት ነገር ኢትዮጵያ ይህን ያህል ግድብ መስራቷ ፖለቲካ ነው። አንድም አካባቢው ካለው የውሃ ፖለቲካ ጋር የተያያዘ ነው አለበለዚያም ይህን ያህል ግድብ ሰራን ለማለት ተብሎ የሚሰራ ነው እንጂ ያን ገንዘብ በትምህርት ቤት፣ በጤና እና በመሳሰሉት ዘርፎች በበለጠ ሁኔታ መጠቀም ይቻል ነበር የሚል ከፍተኛ አስተሳሰብ ላይ የነበረው። ታዲያ እነዚህን ጠንካራ የምጣኔ ሀብት ምክሮች ተመርኩዘው የዓለም የገንዘብ ድርጅቶች በተለይ አይ ኤም ኤፍ እና የዓለም ባንክ የገንዘብ እርዳታም ሆነ ብድር ባልሰጡበት ሁኔታ ግንባታዎቹ እንዴት ተከናወኑ? ጠቅላይ ሚኒስትር መለስ ዜናዊ ያስረዳሉ። ያለን አቅም አሟጠን ተጨማሪ ግድቦች መስራት አለብን እናም ከተለመዱ የእርዳታ እና የብድር ምንጮች ውጪ ብድርና እርዳታ የምናገኝበት መንገድ መፈለግ አለብን ብለን ነው። በዚህ መሰረት የራሳችንን ገንዘብ በመጠቀም ያልተለመዱ የብድር ምንጮችን በመጠቀም አራት ግድቦችን ለመስራት፣ በአንድ ጊዜ ለመስራት ተንቀሳቅሰናል። በእርግጥ የኃይል ማመንጫ ግንባታዎቹ አራት ብቻ አይደሉም። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የ201 እቅድ እንደሚጠቁመው በአሁኑ ወቅት ስድስት ፕሮጀክቶች አሉ። የኮርፖሬሽኑ ስራ አስፈጻሚ አቶ ምህረት ደበበን ፕሮጀክቶቹ ምን ያህል ወጪ ያስወጣሉ ብለን ጠይቀን ነበር። አሁን በመገንባት ላይ ያሉት የኃይል ማመንጫ ፕሮጀክቶች ከትንሹ ብነሳ በካፓሲቲ ማለት ነው። ፊንጫ አመርቲ ነሽ መቶ ሜጋዋት የሚጠጋ ፕሮጀክት ነው ከ130 ሚሊዮን ዶላር በላይ ይፈጃል ተብሎ የሚጠበቅ ሲሆን ቀጥሎ አሁን በቅርቡ ተፈርሞ ስራ ላይ የተገባው የአሸጎዳ ዊንድ ፋል 120 ሜጋዋት 210 ሚሊየን ዩሮ የሚፈጀው ነው። ሶስተኛ የተከዜ 300 ሜጋዋት እሱም 350 ሚሊየን ዶላር ይፈጃል ተብሎ የሚጠበቀው ሲሆን አራተኛ ደግሞ የጊቤ ሁለት 420 ሜጋዋት ይህም ይሄም እስከ 600 ሚሊዮን ዶላር ፈጃል ተብሎ የሚጠበቅ፣ አምስተኛ በለስ 460 ሜጋዋት ም 500 ሚሊዮን ዩሮ ገደማ የሚጠብቅ ሲሆን፣ ስድስተኛ ጊቤ ስሪ 1870 ሜጋዋት ወደ 1.9 ቢሊየን ዩኤስ ዶላር ገደማ ወይም ወደ 1.5 ቢሊየን ዩሮ ገደማ የሚፈጀው ነው። እነዚህ ፕሮጀክቶች በአጠቃላይ በኢትዮጵያ ወደ አርባ አምስት ቢሊዮን ገደማ ወይም ደግሞ በአማካይ ወደ አራት ቢሊዮን ዩኤስ ዶላር በላይ ይፈጃሉ ተብለው የሚጠበቁ ናቸው። ወጪ እየሆነ ያለው ገንዘብ በጣም ከፍተኛ ነው። የማዕድንና ኤነርጂ ሚኒስትሩ አቶ አለማየሁ ተገኑ የኃይል ግንባታ ፕሮጀክቶቹ የሀገሪቱን አርባ ከመቶ አመታዊ በጀት ይጠይቃሉ ይላሉ። ቀላል ገንዘብ አይደለም፣ ቀላል ገንዘብ አይደለም። የሀገሪቱን አርባ ፐርሰንት በጀት ሊይዝ የሚችል ገንዘብ ነው ለዚህ እየወጣ ያለው ፣ ምክንያቱም የኃይል ለሌሎች ልማቶች መሰረት ነው። ለኢንዱስትሪ መሰረት ነው። ለማህበራዊ አገልግሎት መሰረት ነው። እርግጥ ነው የማዕድንና ኤነርጂ ሚኒስትሩ አቶ አለማየሁ ተገኑ እንዳሉት ኃይል የልማት መሰረት ነው። ነገር ግን የኢትዮጵያን አመታዊ በጀት በሚቀጥሉት አምስት ዓመታት አርባ ከመቶ የዚያን ያህል የሚወስዱ ፕሮጀክቶች በተለያዩ ዘርፎች፣ እንዲሁም በሕዝቡ አኗኗር ላይ የሚኖረው ተጽዕኖ ምንድን ነው? በተከታታይ ላለፉት አራት ዓመታት የዓለም የገንዘብ ድርጅት አይ ኤም ኤፍ እና ወርልድ ባንክ ወይም የዓለም ባንክ ኢትዮጵያ የያዘቻቸው የልማት ግንባታዎች ሀገሪቱ ከሰራችበትና ካገኘችው ገቢ ማለትም ጂዲፒ በላይ ነው። መንግስት በጀቱ ያለቅጥ ተለጥጧል። ያ ሁኔታ ደግሞ መንግስት እንዲበደር ያደርገዋል ሲሉ አስጠንቅቀዋል። ነገሩ እንዲህ ነው። የኢትዮጵያ መንግስት ከሀገር ውስጥ ባንኮች ተበደረ ማለት የፋይናንስ ተቋማቱ በመንግስት ቁጥጥር ውስጥ ስላሉ ከብሔራዊ ባንክ ይበደራል ማለት ነው። ብሔራዊ ባንክ ደግሞ የመንግስት ነው። ሀገሪቱ ያልሰራችበትን ገንዘብ ከየትም ስለማያመጣው ገንዘብ ያትማል ማለት ነው ከሌሎች ተቋማት መንግስት ቢበደርም ገበያ ላይ የሚንሸራሸረው የገንዘብ መጠን ይጨምራል ማለት ነው ይህን አሰራር ነው እንግዲህ የአይ ኤም ኤፍ እና የዓለም ባንክ ባለሙያዎች የተቹት ምክንያቱም የገንዘብ ግሽበትንና የኑሮ ውድነትን ስለሚያጠናክር በማለት ስለዚህ አንድ ኩንታል ጤፍ ከአንድ ሺህ ብር በላይ የሆነው ጅንስ ሱሪ ከ 300 ብር በላይ የገባው የዳቦ ዋጋ የናረው በዚህ ምክንያት ይሆን ታዲያ እንዲህ መሰል ሁኔታዎች በኢትዮጵያ አጠቃላይ ሁኔታ ላይ የሚያሳድሩት ተጽዕኖ ምንድን ነው? አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ናቸው። አሁን አገሩ ላይ ያለው ትልቁ ችግር የውጭ ምንዛሬ አቅርቦትና የገንዘብ ምንዛሬ ፍላጎት በጣም ተራርጓል። አንዳንድ እስከ ሶስት እስከ አራት ወር መሰለፍ አለብህ፣ የውጭ ምንዛሬ ለማግኘት ነጋዴ ከሆነ አሁንም ምለው እንግዲህ ቅድሙ የብድሩ ነገር ተጨማሪም ጠቅላይ ሚኒስትር መለስ ዜናዊ ቢሆኑ የኃይል ግንባታዎቹ በሀገሪቱ የውጭ ምንዛሬ ችግርን መፍጠራቸውና የበጀት ጫና ማሳደራቸውን ያምናሉ። አንዱ በውጭ ምንዛሪያችን ላይ ጫና ያሳድረውም ይሆኑ በዋናነት በራሳችን ገንዘብ ጭምር ስለምናካሄደው እና በውጭ ምንዛሬ የሚከፈል ስለሆነ ለእነዚህ ግድቦች የምናወጣው በየአመቱ የምናወጣው ወጪ በመቶዎች በመቶዎች ሚሊዮን ዶላር የሚቆጠር ነው። ይሄ ከራሳችን ገቢ የሚሸፈነው ክፍል ማለት። ያም ሆኖ የውጭ ምንዛሪ ጫና ባለበትም ወቅት ቢሆን እና አንዳንድ ነገሩ ያልገባቸው ወይም ጥቅማቸው የሚነካ መስሎ የታያቸው ሰዎች በጎረቤት ሀገሮች ተገቢ ያልሆነ ጥያቄ ቢያስነሱም፣ ፕሮጀክቱ እንዳስተጓጎል ጥረት ተደርጎ እየቀጠለ ነው ያለው። የግንባታ ሥራዎቹ አሁንም ቀጥለዋል። እንዲያውም ሁለቱ ወደ መገባደር ተቃርበዋል። የግልገል ግቤ ሁለትና የተከዜ የኃይል ማመንጫ ፕሮጀክቶች የሀገር ውስጥ የኃይል ፍላጎትን ለማዳረስ ለማስፋፋትና ወደ ውጭ ሀገርም ጭምር የኃይል አቅርቦትም ለመላክ ታስቧል። ነገር ግን ከአውሮፓ ኢንቨስትመንት ባንክ ከአፍሪካ የልማት ባንክና ሌሎች የሁለትዮሽ አበዳሪዎች በብድር የተገኘው ከሃምሳ ከመቶ በላይ የሚሆነው የጠቅላላ ወጪ ገንዘብ ወደፊት የሚከፈል በመሆኑ የዜጎችንና የመንግሥትን ኪስ በቀጣይነት መፈተሹን ይቀጥላል። ለአሜሪካ ድምፅ ራዲዮ ሄኖክ ሰማግዘር ነኝ፣ ከዋሽንግተን